የሳውዲ አረቢያ መንግስት ያስቀመጠው ቀነ ገደብ ሊራዘም ይችላል፣ ነገ መግለጫ ይወጣል የሚለው ተናፋሽ ወሬን ማረጋገጥ አይቻልም፣ በሳውዲ መንግስት በኩልም የምህረት አዋጁ እዚህ ጋር ይቆማል ተብሎ መግለጫ አልተሰጠም፣ ሲሉ በጅዳ የኢትዮጵያ ቆንስላ ጽህፈት ቤት ኃላፊ አምባሳደር ውብሸት ደምሴ ነግረውናል። የሚጨበጥ ነገር የለም። አሁንም አንዳንድ ጽሁፎች ይወጣሉ፣ ፕላን የለንም ለመራዘም የሚል ነገር ደግሞ እናነባለን። ግን በይፋ ለመንግስት የተሰጠ ነገር የለም። ስለዚህ ይሄ ነው ብሎ ለማለት የሚቻል አይመስለኝም፣ እንጂ ወሬውማ በጣም ቆይቶ አለ ያው ስለዚህ፣ ዛሬ በአጋጣሚ ስለማይሰው ከሳምንት የረፍት ፕሮግራም ጋር ስለተገናኘ ነው እንጂ የዘጠና ቆኑ ቢቆጠር እስከ ሰኞ የሚደርስ ይመስለኛል። ስለዚህ በይፋ እዚጋ ቆመዋል ምናምን የሚባል ነገር ማንም መግለጫ የሰጠ የለም። አምባሳደር ውብሸት ቆንስላ ጽፈት ቤቱ መመለስ ለሚሹ ኢትዮጵያውያን ሰነድ ከመስጠት ባሻገር ትራንስፖርት እንዲያገኙ ሁሉ ጥረት እያደረገ መሆኑን ተናግረዋል። መመለስ ስራ ማለት ብዙ ነገሮች ሰነድ የመስጠት ጉዳይ ብቻ ሳይሆን ትራንስፖርት በኩል ያሉ ችግሮችን እየፈቱ በብዛት መውጣት የሚችሉባቸው ሁኔታዎችን የማመቻቸት ስራ ነው እየተሰራ የቆየው እና እሱኑ ነው አጠናክረን የምንቀጥለው። እስካሁን ከሳውዲ አረቢያ ስንት ኢትዮጵያውያን ወደ አገር ቤት እንደተመለሱ ያውቃሉ? እንደውም ከዚያው ከሳውዲ አረቢያ ወደ የመን እየሸሹ የሚገቡ አሉ ተብሏል። እንደዚህ በቁጥር ደረጃ ማስቀመጥ ችግር ነው። ምክንያቱም መውጫዎቹ በጣም የተለያዩ መንገዶች አሉ። በጣም በርካታ የአየር መንገዶች አሉ። ስለዚህ ሁሉም ሰው በተለያየ መንገድ ነው የሚሄደው እና ትክክለኛ መረጃውን በአሃዝ አስደግፎ ማስቀመጥ ይከብዳል። እዛ ድንበር አካባቢ ያሉ ሰዎች ሊገጥመን ይችላል ብለው ስጋት ካላቸው፣ ድንበር አካባቢ ደግሞ ያው እንደሚታወቀው የጦርነት ቀጠና ነው። የበለጠ ሌላም አደጋ አለው። በሳውዲ አረቢያ ህገወጥ የተባሉ ኢትዮጵያውያንን ለማጓጓዝ የኢትዮጵያ አየር መንገድን ጨምሮ ሌሎች የአየር ተራራዎች አሉ ያሉት አምባሳደር ተመላሾችን በባህር መስመር ለማጓጓዝ የሚቀርብ አካል ማለት ድርጅት ካለ እድሉን ሰተናል ብለዋል። እንግዲህ እንደ መንግስት ሳይሆን ያው እድሉን ሰተናል ለሁሉም ማንኛውም አካል፣ ገበያም ነው ለነሱ እና የኛ ዜጎች ባሉበት አካባቢ አብዛኛው የደቡብ የሳውዲ ክፍል ከባህር ጋር የተሳሰረ ስለሆነ የባህር ማጓጓዣዎችም እድሉን ሊጠቀሙበት እንደሚችሉ፣ ስለዚህ የተለይ አማራጭ እንዲያገኝ ነው ዜጋውን የምንፈልገው። ስለዚህ የኢትዮጵያ አየር መንገድ አለ፣ የሳውዲ አየር መንገድ አለ፣ የዱባይ አየር መንገድ፣ ኬንያ ማታ አየር መንገዶች አሉ። ስለዚህ የባህር አማራጭ በዚህ ዙሪያ እንሳተፋለን የሚሉ አካላት ካሉ እናበረታታለን ማለት ነው። እስካሁን ግን ይህ ካምፓኒ ስራ ጀምሯል የሚባል ነገር አላወቅኩም። ሀሳቡ ግን ያላቸው እንዳሉ ሰማለው። መንግስት ወደ ኢትዮጵያ ለሚመለሱ ዜጎች የተለያዩ ጥቅሞችን ይሰጣል። በዚህም ከሳውዲ አረቢያ የሚፈናቀለው ኢትዮጵያዊ ወደ አገሩ ቢገባ እመክራለሁ ሲሉ አምባሳደሩ ብሸት ደምሴ የተናገሩ ተናግረዋል። እንግዲህ ተመላሽ ሲባል የትም አይደለም። የሚሄደው ሀገሩ ነው የሚሄደው፣ ወገኑ ጋ ነው የሚሄደው። ስለዚህ እዛ ሀገር ቤት ያው መቶ ሚሊየን አካባቢ የሚደርስ ሕዝብ እየሰራ እየኖረ ነው እና ሀገር እየገነባ የራሱን ህይወት እየለወጠ ነው። ስለዚህ እነዚህ ዜጎች ተመልሰው እዛ ካለው ህዝባቸው ጋር ነው የሚቀላቀሉት እና ብዙ የሚያስቸግር ነገር ይኖራል ብዬ አልገምትም። እንደ መንግስት ደግሞ ለነዚህ ተጎጂ ናቸው ተፈናቃይ ናቸው፣ እዛ ማህበረሰብ ውስጥ ኢንቲግሬት እንዲያደርጉ ደግሞ የተለያዩ ፊቶችን ይሰጣሉ እና እዛ ያሉትን የመንግስት ፕሮግራሞች ተከታትሎ እሱን ኢፌክቲቭሊ መሳተፍ በዛ ደግሞ መሰረታዊ የሆነ ህይወታቸውን መለወጥ የሚችሉባቸው በርካታ እድሎች እየተመቻቹ ስለሆነ ስደት ምንጊዜም ቢሆን የእኔ ነው የምትይው ነገር አይደለም። እና እግር ቤት ያለውን ትንሽ እምትሆን እሷን እንደ ህይወት ተቀብሎ ማሳደግ የሚቻልበትን እድል መጠቀም ይኖርብናል የሚል ሀሳብ አለኝ እና ብዙዎቹ እንዲህ አይነት ምክር ነው ልመክር ብችል